አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሩህ ተስፋ ማሳደራቸው ተገለጸ፣ ኢትዮጵያ፣ ግብፅና ሱዳን ስለ ህዳሴ ግድብ የሚያካሄዱት ንግግር መፍትሄ አላስገኘም ተባለ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሁፍ የአርባ ሁለት ዓመት ዕድሜ ጎልማሳው ዶክተር አብይ አህመድ ያነሰ ዕድሜ ካላቸው አፍሪካ መሪዎች አንዱ መሆናቸውን ገልጾ በአንድ ወር የጠቅላይ ሚኒስትርነት ሥልጣናቸው ወቅት ቅርብ የዩናይትድ ስቴትስ ወዳጅ በሆነችው አገር ተስፋ ፈንጥቀዋል ይላል። ኢትዮጵያ ሁሉም የምክር ቤት አባሎች የገዢው ፓርቲና አጋር ድርጅቶች አባላት የሆኑበት በከፍተኛ ማዕከላዊነት የምትመራ አገር መሆኗን ጽሑፉ ገልጿል። ከቅርብ ዓመታት ወዲህ ግን ተቃውሞ በመነሳቱ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የአገሪቱ መንግሥት ሰብአዊ መብትን እንዲያከብርና በሕግ መገዛትን እንዲያዳብር የሚጠይቅ ውሳኔ እንደ አውሮፓን አቆጣጠር ሚያዝያ አስር ቀን ማስተላለፉን ያወሳል። ጠቅላይ ሚኒስትር ዶክተር አብይ አሕመድ እንደ አውሮፓ አቆጣጠር ሚያዝያ ሁለት ቀን ባደረጉት ንግግር በሀገሪቱ ችግሮች እንዳሉ ጠቅሰው በተቃውሞ ሰልፍ ላይ ሰዎች በመገደላቸው ይቅርታ ጠይቀዋል። የአመለካከት ልዩነትን ተቀብለው በዘር ላይ የተመሰረቱ ግጭቶችን ለማቆም ቃል ገብተዋል። ዶክተር አብይ ስልጣን ከያዙ ወዲህ ውጥረት ረግቧል። በገጠሮች የድረገጽ አገልግሎት ተመልሷል። ብዙ ተቃዋሚ እስረኞች ከእስር ተፈተዋል። ክሳቸው ተቋርጧል። በሀገሪቱ ዙሪያ እየተዘዋወሩም የዜጎችን ሀሳብና ስሞታ አድምጠዋል። ለውጥ ለማድረግም ቃል ገብተዋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘካርያስ ዘላለም የተባለ ጋዜጠኛ አንድ ጠቅላይ ሚኒስትር ህዝቡን ሰብስቦ ሲያናግር እዚህ ሀገር ታይቶ አይታወቅም ማለቱን ጋዜጣው ጠቅሷል። ለስድስት ዓመታት ያህል ታስሮ የነበረው እስክንድር ነጋ የእስረኞች መፈታት ራሱ የለውጥ ምልክት ነው፣ ነገር ግን የአስቸኳይ ጊዜው አዋጅ መነሳት አለበት፣ ሁሉን አቀፍ ንግግር መካሄድ አለበት ማለቱን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ የመነሳሳት ችግር በነበረባቸው ክልሎች ጀምረው በአገሪቱ ዙሪያ እየተዘዋወሩ ህዝቡ ማነጋገር ብቻ ሳይሆን በአገሪቱ ያሉ ተቃዋሚ ፖለቲከኞችንም አነጋግረዋል። የሚያቀርቡትን ሀሳብ በበጎ እንደሚቀበሉና በጠላትነት ሳይሆን በተፎካካሪ መልክ እንደሚያያቸው ገልጸዋል። አዲስ አበባ ላይ ሀያ ሺህ ለሚሆኑ ሰዎች ባደረጉት ንግግርም ቢሮክራሲውና የፍርድ ስርዓቱ ህዝቡን ሲያገለግል እንዳልቆየ አምነው በጸጥታ ኃይሉም ጭምር ለውጥ ለማድረግ ቃል መግባታቸውን ጽሑፍ አውስቷል። ህዝቡም ሕግ አክባሪና፣ ለሕግ ተጠያቂ እንዲሆን መክረዋል። የሀገሪቱ የጸጥታ ኃይልና የስለላ ተቋማት ከፖለቲካዊ ወጋኝነት ነጻ እንዲሆኑ ለማድረግ አብረን እንሰራለን ማለታቸውንም አክሏል። ዶክተር አብይ ከእሳቸው በፊት የነበሩት ጠቅላይ ሚኒስትር ያልነበራቸው የህዝብ ድጋፍ ስላላቸው ለውጥን ሊቃወሙ በሚችሉ አካላት ላይ ጠንካራ ቦታ ሊኖራቸው ይችላል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ጠቅላይ ሚኒስትር አብይ በዓለም አቀፍ ደረጃም በአዎንታዊ መንፈስ ታይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሚያወጣው ዓመታዊ የሰብአዊ መብት አያያዝ ባለፈው ዓመት ኢትዮጵያ ውስጥ ነበረ ስላለው የሰዎች የገቡበት መጥፋት ይፈጸማል ስላለው ሰቆቃና፣ የጸጥታ ኃይሎች አደረጉ ስለሚባለው የጭካኔ ተግባር፣ ለህይወት ያሰጋል ስላለው የእስር ቤት ሁኔታና፣ ሌሎችም አስከፊ ድርጊቶች ስላለው ዘርዝረዋል። በ2018 ዓ ም ግን በያዝነው ዓመት ማለት ነው አዎንታዊ እርምጃዎች መታየታቸውን ጠቁሟል። በብዙ ሺህ የሚቆጠሩ እስረኞች ተፈቷል። ጠቅላይ ሚኒስትር አብይ አህመድ ስለ ለውጥ አስፈላጊነት በግልጽ መናገራቸውም ያበረታታል ይላል ዓመታዊው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዘገባ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አውስቷል። ጽሁፉ አያይዘውም የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴንም በሀገሪቱ ተጋብዘው በፊት በማይፈቀድላቸው ቦታዎች ሄደው ለማየትና ሰዎቹን ለማነጋገር መቻላቸውን አስገንዝቧል። ኢትዮጵያ፣ ግብፅና ሱዳን ታላቁ የህዳሴ ግድብን አስመልክቶ ያካሄዱት ቴክኒካዊ ንግግር ለውጥ አላመጣም ሲሉ የግብፅ የውጭ ጉዳይ ሚኒስትር ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቁሟል። ግብፅን የሚያሳስበው አራት ቢሊዮን ዶላር የሚፈጀው የኤሌክትሪክ መብራት ኃይል የሚያመነጨው ግድብ በአባይ ወንዝ ላይ መገንባት ከኢትዮጵያ ደጋማ ቦታዎች ተነስቶ ወደ መስኮቿና የውሃ ግድቦቿ የሚፈሰውን ውሃ ይቀንሳል በሚል እንደሆነ ሮይተርስ ድረገጽ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ በበኩሏ ግድቡ የኤሌክትሪክ መብራት ጥማት ላለው ክልል የማርካት ማዕከል ያደርጋታል የሚል ተስፋ አላት። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ባለፈው ሳምንት አዲስ አበባ የተሰበሰቡት የቴክኒካዊ ጠበብት መፍትሔ ለማግኘት አለመቻላቸውን ገልጿል። ሽኩሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባ ላይ የተሳተፉትን የመስኖ ሚኒስትር አናግር ያለው የተረዳሁት ነገር ታዲያ ከአንድ ዓመት በላይ ለሆነ ጊዜ አጣብቅኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ማለታቸውን የሮይተርስ ዘገባ ጠቅሷል። አያይዘውም የውጭ ጉዳይ ሚኒስትሩ የታላቁ የህዳሴ ግድብ መገንባት በአካባቢ ሁኔታና በኢኮኖሚ ላይ ሊኖረው ስለሚችል እንደምታ እንዲያጠና የተወከለው የፈረንሳይ ኩባንያ ባቀረቡት ቴክኒካዊ ዘገባ ላይ ኢትዮጵያና ሱዳን ቁጥብነት አሳይቷል ማለታቸውን ዘገባው አውስቷል። ሱዳን የኤሌክትሪክ ኃይል ለማግኘት ካላት ፍላጎት የተነሳ የህዳሴ ግድብ መገንባትን በመደገፏ የግብፅና የሱዳን ግንኙነት መሻከሩን ዘገባው አክሏል። ሦስቱ ሀገሮች በመጪው ማክሰኞ ስብሰባቸውን እንደሚቀጥሉ ሹክሪ ገልጸው፣ ግብፅ ቀደም ብለው ድርድሮቹ እንዲካሄዱ ሐሳብ ስታቀርብ የቆየች ቢሆንም ሁለቱ ሀገሮች አልተቀበሉትም ማለታቸውን የሮይተርስ ዘገባ ጠቅሷል። ኢትዮጵያ፣ ግብጽና ሱዳን ቀደም ሲል በያዝነው ወር ባካሄዱት ስብሰባም ስምምነት ላይ ለመድረስ ባይችሉም የሱዳን የውጭ ጉዳይ ሚኒስትር ገንቢ ነበር ማለታቸውን ሮይተርስ የዜና አገልግሎት ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።